መዝሙር ሃያ ስድስት አቤቱ እኔ በየውሃቴ ሄጃለሁ ና ፍረድልኝ፣ በእግዚአብሔርም አምኛለሁና አልናወጥም። አቤቱ ፍተነኝ መርምረኝም፣ ኵላሊቴንና ልቤን ፍተን። ምሕረትህ በዐይኔ ፊት ነውና በእውነትህም ተመላለስሁ። በከንቱ ሸንጎ አልተቀመጥሁም፣ ከዓመፀኞችም ጋር አልገባሁም። የክፉዎችን ማኅበር ጠላሁ፣ ከዝንጉዎችም ጋር አልቀመጥም። እጆቼን በንጽሕና አጥባለሁ፣ አቤቱ መሠዊያህን እዞራለሁ። የምስጋናን ድምፅ እሰማ ዘንድ ተአምራትህንም ሁሉ እነግር ዘንድ። አቤቱ የቤትህን ስፍራ የክብርህንም ማድሪያ ቦታ ወደድሁ። ከኀጢአተኞች ጋር ነፍሴን፣ ከደም ሰዎችም ጋር ሕይወቴን አታጥፋ። በእጃቸው ተንኰል አለባቸው፣ ቀኛቸውም መማለጃ ተሞልታለች። እኔ ግን በየዋሀቴ ሄጃለሁ አድነኝ፣ ማረኝም፤ እግሮቼ በቅንነት ቆመዋልና። አቤቱ በማኅበር አመሰግንሃለሁ።